እግዚኦ ስም አኒ ጽድቅየ ዋጽማ አኒ ስእለቴ ዋጽማ አኒ ጸሎቴ ዘኢኮነ በከናፍረ ጉሉ ትምቅድመ ገጽከ ይወፅ ፍትየ አእይንትየኒ ርያ ጽድቀከ ሃወፅከኒ ሌሊተ ወፈተንኮ ለልብየ ኣመከርከኒ ወይተረክባ መጻ በለይሊ ከመይንበባፉ ግብረ እደ ጓለመያው በእንተ ቃለ ከናፍሪከ አነ ኣቀውኮ ፍናወ ጾባተ ኣጽነኦ ለመከይድ የ ውስተ ፈኖተከ ከመይድ ኣዘኮነየ አንሰ ጸራይኮ እስመሰም አኒ እግዚአብሔር አጽም ዝነካቤ ወሰም አኒ ቃልየ ሰብሆ ለምረትከ ዘያድህኖሙ ለሌት ዌከሉከ እምሌት ቃወምዋ ለየማንከ እቀበኒ ከመብንታይን ወበጽላሎተ ክነፊከ ክርነኒ እምገጸ ሐጣን ለይሃስሩኒ ጸላይቲ የሰ አስተሃየጽዋ ለነብሴ ወቈጸሩ አማኦቶሙ ወነበበ ትቢተ አፉሆሙ ሰደዱኒ ዶኒ ይእዜ አገቶኒ ዋታሃቱ አይንቲሆሙ ውስተ ምድር ወተመጠውኒ ወኒ ከመ አንበሳ ዘጽኑህ ለመሲጥ ወከመ እጓለ አንበሳ ዘይነብር ታቢኦ ተንስ እግዚኦ ግዜኦ ብጽሆሙ ወአእቅጾሙ ወባህላ እምኩናት ለነፍስየ ሰይፍከ ላይ ለጸረዴከ እግዚኦ እሙሁዳነ ምድር ንፍቆሙ በህይወቶሙ Yanar wa a teka tsare gaba tanarwa da ke kwamu, wa dagu tarafa homu la homu wa ansa ba sadiƙa ɗar yi ga wa ya